Voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ ጥቅምት 1 2009 ዓ ም ፕሮግራማችን ተጀመረ። ኢትዮጵያ ሁሉን አቀፍ የሀሳብ ልውውጥ እንዲኖርና የተለያዩ ድምጾች እንዲሰሙ ማድረግ እንዳለባት ተገለጸ። የተቃዋሚዎች ድምፅ በሀገሪቱ ምክር ቤት ውስጥ ሊሰማ ይገባል። ኢትዮጵያን ከጎበኙት ከጀርመኗ ቻንስለር አንጌላ መርክል ጋዜጣዊ መግለጫ የተወሰደ ነው። ውክልና የሌላቸው ዜጎች ጭምር ድምፃቸው በፓርላማ ይሰማ ዘንድ የምርጫ ስርዓቱን ለማሻሻል እንፈልጋለን። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በዚያው ጋዜጣዊ መግለጫዎች ከሰጡት መልስ የተወሰደ ነው። የሁለቱን መሪዎች ጋዜጣዊ ጉባኤ የተከታተለው እስክንድር ፍሬው በዕለቱ አበይ ርዕስ ዝርዝሩን ይዞ ይመጣል። ከኢትዮጵያው አስቸኳይ ጊዜ አዋጅ በኋላ በኦሮሚያ አመፅ ቀጥሏል። ጉዳቶችም ደርሰዋል። የመጽሔት ዘገባ አለን። ተቃዋሚው ኢዴፓ አስቸኳይ አዋጁን በመቃወም መግለጫ ወጣ። ከአዲስ አበባ ዘገባ ደርሶናል። ዛሬ በሁለተኛው አጋማሽ ከመደበኛው ንግድና ምጣኔ ሀብት ሌላ ወቅታዊ የሆነ አንድ ዝግጅትም ይኖረናል። ጤና ይስጥልን እንደምናመሻችሁ አድማጮቻችን። ተረኛ የፕሮግራም አስተናጋጆች አዲሱ አበበና ሰለሞን ክፍሌነን መልካም ምሽት እንዲሆንላችሁ በመመኘት አሁን ወደ ዜናው እናልፋለን። ኢትዮጵያ ሁሉን አቀፍ ውይይትና የሐሳብ ልውውጥ እንዲኖር የተለያዩ ድምፆችም እንዲደመጡ መስራት እንዳለባት የጀርመኗ ቻንስለር አንጌላ መርክል ተናግረዋል። ቻንስለሯ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ ወቅት ሀገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ብተና ስልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫ ድምፅ የምርጫ ስርዓትን ለማሻሻል ዝግጁ መሆኗን ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ ወቅት ተናግረዋል። ዝርዝሩን ከዜናው በኋላ እናቀርባለን። በደቡብ ክልል በጌዲዮ ዞን ሶስት ወረዳዎች በተፈጠረ ግጭት በአካባቢው ተወላጆች በተሰነዘረብን ድንገተኛ ጥቃት ቁጥራቸው ለጊዜው ያልታወቁ ሰዎች ተገደሉ። ንብረታችን ተቃጠለ። አሁን ቤተ ክርስቲያን ውስጥ ከተጠለልን አራተኛ ቀናችን ነው ሲሉ ነዋሪዎች ተናግረዋል። የክልሉ መንግስት፣ ግጭቱ የተነሳው በነጋዴው ማህበረሰብና በጌዴኦ ዞን ህብረት ስራ ማህበር መካከል በነበረ የመሬት ክርክር ምክንያት እንደሆነ ገልጦ በዚህም የ23 ሰዎች ህይወት መጥፋቱን ገልጧል። ወደ ኋላ ዝርዝር ይኖራል በመጽሔቱ። የኢትዮጵያ መንግስት ባለሥልጣናት በሰላማዊ ሰልፈኞች ላይ የሚያካሂዱትን ኃይለኛና ጥብቅ ቁጥጥር እንዲያቆሙ የተባበሩት መንግስታት የሰብዓዊ መብቶች ባለሙያዎች ትላንት አስገንዝበዋል። ካለፈው ዓመት ህዳር ጀምሮ መንግስት በወሰዳቸው የኃይል እርምጃዎች ከ600 በላይ ህይወት መጥፋቱ ይዘገባል። የኢትዮጵያ መንግስት ነፃ ዓለም አቀፍ አካል ይህን በሰላማዊ ሰልፈኞች ላይ የተፈጸመ ግድያ ሀገር ውስጥ ገብቶ ማጣራት እንዲችል ፍቃድ እንዲሰጥም የዓለሙ ድርጅት የሰብዓዊ መብቶች ባለሙያዎች ጨምረው ጠይቀዋል። በድርጅቱ በነፃነት የመሰብሰብና የመደራጀት ጉዳዮች ልዩ ራፖርተር ሜና ኪያይ ይህንኑ አስመልክተው ሲናገሩ ግድያዎች በጅምላ እንደሚካሄዱ በሺዎች እንደተጎዱና በአስር ሺዎች እንደታሰሩ እንዲሁም በመቶዎች የሚቆጠሩ ሰዎች በኃይል እየተያዙ እንደሚሰወሩ በቅርቡ አስደንጋጭ ክሶች በጣም አሳዝኖናል ብለዋል። የሰብዓዊ መብቶች ባለሙያዎቹ በተለይ ከአንድ ሳምንት በፊት ኦሮሚያ ውስጥ በኢሬቻ የሃይማኖት በዓል ወቅት ተረጋግጠው አለቁ የተባሉት 55 ሰዎች ጉዳይ እንዲጣራ አጠንክረው ጠይቀዋል። የዚህ አመፃና ከፍተኛ ቁጥር ያላቸው ሰዎች መገደል ተቃዋሚ እንቅስቃሴዎችን ለማጥፋትና አማራጭ ድምፆችን ለማፈን የተጠና ዘመቻ መሆኑን ግልጽ ያደርጋል ሲሉም በተባበሩት መንግስታት በነጻነት የመሰብሰብና የመደራጀት ጉዳዮች ልዩ ራፖርተር ሜና ኪያይ ተናግረዋል። ባለሥልጣኑን ይበልጥ የሚያሳስባቸው የመሰብሰብ ነጻነታቸውን ለመጠቀም የሚፈልጉ ዜጎችን ኢላማ ለማድረግ መንግሥት የብሔራዊ ደህንነትና ጸረ ሽብር የሚሉትን የ2009 ዓ ም ህጎች በመሳሪያነት መጠቀሙ እንደሆነም አስታውቀዋል። ሶማሊያ ውስጥ የሚገኘው የኢትዮጵያ ጦር ከማዕከላዊቱ ሂራን ክልል ኤል አሊ ከተማ ለቆ መውጣቱ ተገለጠ። የጦሩን መውጣት ተከትሎ የአልሸባብ ተዋጊዎች ከተማይቱን መቆጣጠራቸው ታውቋል። ሶሎሞን አባተ ተጨማሪ ልኳል። ኢትዮጵያውያኑ ወታደሮች ይዞታዎቻቸውን ሲለቁ እዚያችሁ ሂራን ክልል ውስጥ በቁጥጥራቸው ስር ከነበሩ ከተሞች መካከል ኤል አሊ ሁለተኛ መሆኗ ነው። ሰሞኑንም ኤል አሊ አቅራቢያ የምትገኝ ሞቆኮሪን እንዲሁ ለቀው መውጣታቸውን የኬንያው ዴይሊ ኔሽን ጋዜጣ ዘግቧል። የኢትዮጵያ ወታደሮች ዛሬ ማለዳ ከለቀቋት ኤል አሊ ለምን እንደወጡ ለጊዜው ዝርዝር ማግኘት ባይቻልም፣ የእንግሊዝ ዜና ወኪል ቢቢሲ የአልሻባብን ራዲዮ ጠቅሶ ባሰራጨው ዜና ጦሩ ሰፍሮበት የነበረው መደብ መደብደቡን አመልክቷል። የከተማይቱን መለቀቅ ከንቲባዋ አደን አሊፍ ፊዶ ለቪኦኤ በሰጡት ቃል አረጋግጠዋል። ያነጋገርናቸው ጀነራሎች ለቀን እንድንወጣ ታዘናል ሲሉ ነግረውናል። ከዚህ ሌላ ግን የሰጡን ዝርዝር የለም ብለዋል ከንቲባ አደን አሊ ፊዶ። የሶማሊያ ብሔራዊ ጦር ኤልአሊን መልሶ ለመቆጣጠር እየተደራጀና እየተዘጋጀ መሆኑን ከንቲባው አክለው ጠቁመዋል። የአልሸባብ ተዋጊዎች ወደ ከተማይቱ መግባታቸውንና መቆጣጠራቸውን የኤልአሊ ከተማ ነዋሪዎች ለቪኦኤ ተናግረዋል። አልሻባብም ይህንኑ ራዲዮ አንዳ ሊቃኖስ በሚባለው ጣቢያው አውጇል የኢትዮጵያ ወታደሮች ጠላት ሊጠቀምበት ይችላል ያሉትን ሁሉ አውድመው መውጣታቸውንም እማኞቹ ገልጸዋል በአፍሪካ ህብረት የሶማሊያ ተልእኮ ጦር አሚሶም ስር የሚንቀሳቀሱት የኢትዮጵያ ወታደሮች የጌዶ የቤይና የባኩል ክፍላተ ሀገር ጸጥታን የመጠበቅ ኃላፊነት የተጣለባቸው ናቸው ከኢትዮጵያ መንግስትና ከአሚሶም በቀጥታ የተገኘ ማብራሪያ ለጊዜው የለም አድማጮቹ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን በፈረንሳይ ሊያደርጉ ያቀዱትን ጉብኝት ሰርዘዋል። ምክንያት የፈረንሳዩ መሪ ፍራንሷ ሆላንድ ውይይቶቻቸው ሙሉ በሙሉ የሚያተኩሩት በሶሪያ ጉዳይ ላይ እንደሚሆን ማስታወቃቸው ነው ተብሏል። ፑቲን በቀጣዩ ሳምንት በፓሪስ ሊያደርጉ የነበረው ጉብኝት አዲስ የኦርቶዶክስ ቤተ ክርስቲያን ምረቃ ሥነ ሥርዓት ላይ መገኘትንም ያካትት እንደነበር ተገልጿል። የክሬምሊን ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ ፑቲን የፈረንሳዩ ፕሬዚደንት ሆላንድ ባመቻቸው ጊዜ ለመገናኘት ዝግጁ ናቸው ብለዋል። በሶሪያ ሰላም ለማምጣት እስካገዘ ድረስ እኔም ከሚስተር ፑቲን ጋር ተገናኝቼ ለመነጋገር ዝግጁ ነኝ ሲሉ ፕሬዚደንት ሆላንድ ዛሬ አስታውቀዋል። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ማርክ አይሮ በትላንትናው መግለጫቸው ሩሲያ በሰሜናዊቷ የሶሪያ ከተማ በአሌፖ ላይ በምታካሄደው የቦምብ ድብደባ በጦር ወንጀል ልትከሰስ ትችላለች ብለዋል። ሩሲያ ግን በሶሪያ የፕሬዚደንት ባሻር አልአሳድን መንግሥት በመደገፍ ኢላማ የማደርገው አሸባሪዎችን እንጂ ሲቪሎችን አይደለም ስትል በተደጋጋሚ አስተባብላለች። የዩናይትድ ስቴትስ ሪፐብሊካን ፓርቲው ለፕሬዚዳንትነት እንዲወዳደሩ በእጩነት ያቀረባቸው ቱጃሩ ዶናልድ ትራምፕ ከሚያካሄደው የምርጫ ዘመቻ ራሳቸውን አግልለዋል ያሏቸውን የፓርቲውን ከፍተኛ አመራር ክፉኛ ተቹ። ትራምፕ ወደ ዋይት ሀውስ ለመግባት የያዙት ጥረት እየተንገዳገደ መሆኑን ግን አረጋግጠዋል። የሪፐብሊካን ፓርቲው እጩ በትዊተር አካውንታቸው ባሰራጩት በዚሁ አስተያየት የምክር ቤቱን አፈ ጉባኤ ፖል ራያንን በጣም ደካማና የማይጠቅሙ ሲሉ ተችተዋቸዋል። ትራምፕ ሴቶችን ሲዘልፉ የሚታዩበት ቪዲዮ ይፋ ከሆነ በኋላ ለእርሳቸው የሚሰጡትን ድጋፍ እንደሚያቋርጡ አፈ ጉባኤ ፖል ራያን ትናንት ለሌሎች ሪፐብሊካን መሪዎች መናገራቸው ይታወሳል። የ2008ቱን እጩ ፕሬዝዳንት የአሪዞናውን ሴናተር ጆን ማኬይንን ጨምሮ በርካታ የሪፐብሊካን ፓርቲው ባለሥልጣናት ለዶናልድ ትራምፕ የሚሰጡትን እገዛ ባለፉት ጥቂት ቀናት ውስጥ አቋርጠዋል። ሌሎች አስነዋሪ ሲሉ የጠሩትን ምግባራቸውን ኮንነው ከፕሬዚዳንታዊ ውድድሩ እንዲወጡም ጠይቀዋቸዋል። በመጨረሻም ዩናይትድ ስቴትስ በግል ኩባንያዎች በመታገዝ እንደ አውሮፓውያን ዘመን አቆጣጠር በ2030ዎቹ ዓመታት የሰው ልጆችን ወደ ማርስ ፕላኔት ትልካለች ሲሉ ፕሬዚደንት ባራክ ኦባማ ተናግረዋል። ፕሬዚደንት ኦባማ በሲኤንኤን ዶት ኮም የነጻ አስተያየት መስጫ ድረገጽ ላይ ባቀረቡት ጽሑፍ ወደ ቀጣዩ የአሜሪካ የጠፈር ታሪክ የሚያሸጋግረንን ግብ በግልጽ አስቀምጠናል። ሰዎችን በ2030 ወደ ጠፈር አምጥቆ በሰላም ወደ ምድር ለመመለስ አልመናል። በሚቀጥሉት ሁለት ዓመታት ጊዜ ውስጥም የግል ኩባንያዎች ጠፈርተኞችን ለመጀመሪያ ጊዜ ወደ ዓለም አቀፉ የጠፈር ጣቢያ ይልካሉ ብለዋል። እነዚህ የጠፈር ተልእኮዎች ሰዎች ከምድር ርቀው መኖር እንደሚችሉ ያስተምሩናል ሲሉም ፕሬዚዳንት ኦባማ አስረድተዋል። ለሰዓቱ ያለን ዜና ይሄው ነው። ይህ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የዕለቱ የአማርኛ ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና ሰለሞን ክፍሌ ነን። ወደ ዕለቱ አብይ ርዕስ እናልፋለን። ኢትዮጵያ ሁሉን አቀፍ ውይይትና የሐሳብ ልውውጥ እንዲኖር የተለያዩ ድምፆችም እንዲደመጡ መስራት እንዳለባት የጀርመኗ ቻንስለር አንጌላ መርክል ተናግረዋል። ቻንስለሯ ከጠቅላይ ሚኒስትር አቶ ኃይለ ማርያም ደሳሌን ጋር በሰጡት ጋዜጣዊ መግለጫ አገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ብተና ስልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫ ድምፅ የምርጫ ስርዓት ለማሻሻል ዝግጁ መሆኗን ያስታወቁት ደግሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳሌ ናቸው። እስክንድር ፍሬው ዘግቦበታል። ትናንት እኩለ ሌሊት አዲስ አበባ የገቡት የጀርመኗ ቻንስለር አንገላ መርከል በኢኮኖሚ ትብብር በአካባቢያዊና በኢትዮጵያ ወቅታዊ ሁኔታ ላይ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተነጋግረዋል ሁለቱ መሪዎች ከውይይቱ በኋላ በአዲስ አበባው ብሔራዊ ቤተ መንግስት መግለጫ ሰጥተዋል በውይይቱ ከተነሱት ጉዳዮች አንዱ የኢትዮጵያ ወቅታዊ ሁኔታ መሆኑን የጀርመኗ መሪ አስታውቀዋል። አገራቸው ለኢትዮጵያ የጸጥታ ኃይሎች ስልጠና ለመስጠት ፈቃደኛ መሆኗን የጠቆሙት ከዚሁ ወቅታዊ ሁኔታ ጋር አያይዘው ነው። ለፖሊሶች ስልጠና መስጠት በሚቻልበት ሁኔታ ላይ በሀገር ውስጥ ጉዳይ ሚኒስትሮቻችን አማካይነት መነጋገር እንደምንችል ሀሳብ አቅርቤ ያለው አድማ የመበተን እርምጃ በሚወስዱበት ወቅት ተመጣጣኝ ኃይል መሆኑን ማረጋገጥ እንዲችሉ ለማድረግና የዜጎችን ሕይወት መጥፋት ማስወገድ እንፈልጋለን። ፖሊሶች ሁኔታዎችን መቆጣጠርና ሁከት እንዳይፈጠር ማድረግ እንዲችሉ። በዚህ ጉዳይ የሚሳካልን ሁልጊዜ አይደለም። ነገር ግን ጥሩ ልምድ ያለን ይመስለኛል። ይህንን ልምድ ለእናንተ ማካፈል እንፈልጋለን። በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች ግጭቶች የተፈጠሩትና የሰው ህይወት የጠፋው በጸጥታ ኃይሎች ላይ አደጋ በደቀኑ እየታጠቁ ኃይሎች ምክንያት መሆኑን የገለጹት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። ያልተመጣጠነ ኃይል የተጠቀሙ የጸጥታ ኃይሎች ካሉ ጉዳዩ እንደሚጣራ፣ ተመጣጣኝ እርምጃ መውሰድ ግን ህጋዊ መብት መሆኑንም ገልጸዋል። ይህ መንግሥት በጸጥታ መዋቅሮቻችን የተፈጸሙ ከመጠን በላይ ኃይል የመጠቀም ሁኔታዎች ካሉ ለማጣራት ያለውን አቅም ሁሉ ይጠቀማል። ነገር ግን ተመጣጣኝ እርምጃ የመውሰድ ሕጋዊ መብት እንዳለን ከግምት ማስገባት አለባችሁ። ታጥቀው የመጡ በታጠቀ ኃይል ነው መመለስ ያለባቸው። ታጥቀው የመጡትን ባዶ እጃችንን መመለስ አንችልም። በዚያ ሂደት ደግሞ ጉዳቶች ይኖራሉ። የአስቸኳይ ጊዜ አዋጅ ያወጅነው እነዚህን ጉዳቶች ለማስወገድ ይህችን አገር ዲሞክራሲያዊ የማድረጉን ጥረት በተቻለ ፍጥነት ለማስኬድ ነው። ሁለቱ መሪዎች ያነሱት ሌላው ጉዳይ የተለያዩ አመለካከቶችና ድምፆች በፓርላማው የሚወከሉበት ሁኔታ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት መንግስታቸው ይህንን ለማድረግ በሚያስችል የህግ ማሻሻያ ላይ ለመነጋገር ተዘጋጅቷል። ጠቅላይ ሚኒስትሩ አክለው እንዳብራሩት የፓርላማው መቀመጫ በኢህአዴግ ብቻ የተያዘው በምርጫ ስርዓቱ ምክንያት ነው። የአብላጫ ድምፅ የምርጫ ስርዓት በሚባለው የኢትዮጵያ አሰራር ከየምርጫ ክልሉ የሚወከለውና ፓርላማ የሚገባው 50 ሲደመር አንድ ድምፅ ያገኘ ፓርቲ ብቻ ነው። የመራጩን 49 ከመቶ ድምፅ ያገኘ ፓርቲ እንኳን በፓርላማው አይወከልም። ይህንኑ ያብራሩት ጠቅላይ ሚኒስትሩ አሰራሩን ለመቀየር እንደሚፈልጉ ግልጽ አድርገዋል። ውክልና የሌላቸው ዜጎች ጭምር ድምፃቸው በፓርላማ ይሰማ ዘንድ የምርጫ ስርዓቱን ለማሻሻል እንፈልጋለን። ያ ግን በቂ አይደለም። ከህዝባችን ጋርም ቀጥተኛ ውይይት ማድረግ አለብን። የጀርመኗ ቻንስለር አንገላ መርከልም ኢትዮጵያ የተለያዩ ድምፆች እንዲደመጡ ለማድረግ መስራት እንዳለባት ተናግረዋል። የተቃዋሚዎች ድምፅ በሀገሪቱ ምክር ቤት ውስጥ ሊሰማ ይገባል። በመገናኛ ብዙኃን የሚደረገውን ጨምሮ በሀገሪቱ ሁሉን አቀፍ ውይይትና የሀሳብ ልውውጥ ያስፈልጋል። ተገቢ መንገድ እንዲፈጠር የተለያዩ ድምፆችም እንዲደመጡ ትክክለኛ ንግግርም እንዲኖር ኢትዮጵያ በዚህ ላይ መስራት አለባት። በዚህ ላይ ስምምነት አለን። የምርጫ ሕጉን ለማሻሻል እርምጃዎች ከተወሰዱ ፓርላማው የተሻለ ውክልና እንደሚኖረው ማየት ይቻላል። በዚያ መልክ ግለሰባዊ ብሶቶችና ምኞቶች በተሻለ ሲንጸባረቁ ማየት ይቻላል። ደግሞም የበርካታ ብሔር ብሔረሰብ ሀገር ናችሁ እናም በአካባቢ የህዝብ አስተዳደር ጭምር ብዝሃነት የሚታይባችሁ ናችሁ። ውይይትና ክርክሮች ጠንካራ ሊሆኑ እንደሚችሉ ከተሞክሮዬ መናገር እችላለሁ። በእኛ ፓርላማ ያለው ክርክርም በጣም ኃይለኛ ነው። ነገር ግን ግጭቶችን የሰው ህይወት በሚቀጥፍና ጥላቻን በሚያባብስ ሁከት ለመፍታት ከመሞከር ይሻላል። ጀርመን በኢኮኖሚ ትብብር መስክም ድጋፍ ለማድረግ እንደምትሰራ ቻንስለር መርከል ተናግረዋል። በተለይ የግል ኢንቨስትመንት እንዲመጣ መስራትን በቀጣዩ የቡድን ሀያ ፕሬዝዳንትነታቸው የቅድሚያ ተግባር እንደሚያደርጉ አስረድተዋል። ማሊ፣ ኒጀርና ኢትዮጵያን ያካተተውን የአፍሪካ ጉብኝታቸውን ያጠናቀቁት ቻንስለር አንገላ መርከል ዛሬ ወደ ሀገራቸው ተመልሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድሩን እናመሰግናለን። አድማጮች በጀርመን ነዋሪ ከሆኑ ኢትዮጵያውያን መካከል የቻንስለር አንግላ መርክልን ጉብኝት የሚቃወሙ አሉ። እነዚሁ ኢትዮጵያውያንና የኢትዮጵያ ወዳጆች ያሏቸው ሰዎች ባለፈው ቅዳሜ በቻንስለሯ ጽህፈት ቤት ደጃፍ ሰልፍ ከማድረጋቸውም በላይ ጉዟቸው ጤናማ አይደለም፣ ኢትዮጵያውያንና ኢትዮጵያውያንን አይጠቅምም በማለት ሲቃወሙ ሰንብተዋል። በጀርመን የኢትዮጵያ የሰብአዊ መብት ኮሚቴ ተጠሪ የሆኑትን አቶ ስዩም ሀብተ ማርያምን አዲሱ አበበ አዋይቷል። ቻንስለሯ ገና ሳይሄዱ ጀምራችሁ መቃወማችሁ ምክንያቱ ምንድን ነው? ሲል ነው አዲሱ የጠየቀው። አቶ ስዩም በመመለስ ይጀምራሉ። እኛ ሰላማዊ ሰልፍ ያደረግንበት ሁኔታ ኢትዮጵያ ውስጥ የተገደሉትን ሰዎች ከቢሮቸው ፊት ለፊት መሬት ላይ ወድቀው ቀይ ቀለም በማፍሰስ ነው በድጋሚ ያን ያሳየ ነው ይህን መልእክታችን እሳቸው ለምን ይሄዳሉ ሳይሆን አፍጋኒስታንም ኢራቅም ጦርነት ባለበት ቦታ ይሄዳሉ ሄደው ግን መፍትሄ ያመጣሉ ወይ አይደለም ከመሄዳቸው ፊት ዋናው አለማቸው በአገራቸው ውስጥ በስደተኛ ፖለቲካቸው ምክንያት ያለባቸውን ውጥረት መፍታት ነው እና ይባስ ብሎ እዚህም ብዙ ተተችቷል። እዛ ሄደው ገንዘብ ለመስጠትና አጥር ለማጠር መቆጣጠሪያ ቴክኒካል አሲስታንስ ለመስጠት እና ስደተኛ አገሩን ጥሎ እንዳይወጣ ማለት የሕግ የበላይነት ተከብሮ ዲሞክራሲ ኖሮ ሰብአዊ መብት ተከብሮ ሳይሆን ስርዓቱ እንደፈለገው ይሁን ብቻ በሩን ዝጋለኝ እና ይሄ ምንም አይነት መፍትሄ የሚያመጣ ስላልሆነ ሰብአዊ መብቱ ላይ እንዲያተኩሩ እና የሚያደርጉትን ጸረ ሰብአዊ መብት ትብብር እንዲያቆሙ እና እንዲመረምሩ የሚል ነው። ጉዞቸው ጉዞቸው ይቅርታ ጉዟቸው መፍትሄ እንደማያመጣ በምናወቃችሁ ለምሳሌ ሰብአዊ መብትን በተመለከተ ኢትዮጵያ የተለያዩ ድምፆች እንዲደመጡ ሀሳብን መግለጽ ነጻነት ስራ ላይ እንዲውል አሳስበዋል። ይሄን ይሄን አሁን በጋዜጣ መግለጫ ላይ እንደተመለከተው ማለቴ ነው። እና መፍትሄ አያመጣ የሚያሳቸው ጉዞ እርዳታ ላይ ብቻ የተመሰረተ ነው ለማለት እንዴት ይቻላችሁ ማለቴ ነው። አዎ፣ ይህንን እንግዲህ ለማስረጃ ለእናንተ ለቪዮኤ ልክ እንደተላከው በሁለት ሺ አስራ ሶስት የጀርመኑ ፕሬዚዳንት ዩዋሂም ጋውክ በነገራችን ላይ ሁለቱም ሰዎች ከድሮ ምስራቅ ጀርመን የሚመጡ ናቸው አንጀላ መርክልም ፕሬዚደንቱ ዩዋሂም ጋውክ ከዶክተር ነጋሶ ጊዳዳ ጋር ያደረጉትን ንግግር ይህን የኢትዮጵያ ሁኔታ የነገራቸውን ሁኔታ ስሰማ የድሮውን አገሬን ያስታውሰኛል፣ በጣም አዝናለሁ ብለው ከዲክታተር ኮሚኒስታዊ ስርዓት ጋር አወዳድረውታል። እና ይህን ጽሑፍ ልክ የላቸዋለሁ። ይሄ በሁለት ሺ አስራ ሶስት ነው እና ሁሉ ኢንፎርሜሽን አላቸው። አዲስ አበባ ውስጥ ኦፖዚሽኑም ሰብአዊ መብቱም ለእርዳታ ድርጅቱም ለሁሉም ለእርዳታ ለልጋሽ ሀገሮች በየጊዜው ያስታውቃሉ እና አሁን ባለፈው በሴፕቴምበር ስምንት ላይ አንድ ትልቅ ኮንፈረንስ ነበረ። የኤርትራን የማነ ገብረአብ፣ እንደዚሁም የጀርመን የፓርላማ አበሎች፣ ፖለቲከኞች ስለ ኤርትራ ጉዳይ ያካተተ ትልቅ ስብሰባ ነበር። አሁን እዛ ላይ ከአሁን በፊት በአንድ የስልጣን ደረጃ ላይ የነበሩ ትልቅ አንድ ባለስልጣን አሁንም የፓርላማ አባል ከኢትዮጵያ ጋር በዚህ ባለው ሁኔታ መስራት ካለው መንግስት ጋር የግድ መስራት እንደሚፈልጉ ነው፣ እንግዲህ ባሉን ምንጮች ጋር የሰማነው እና ይሄ ነገር ማጋለጥና ፕሬዥር እስካልተደረገበት ድረስ ተጽዕኖ እንዲደረግ ማለትላ። አዎ አቤት፣ ተጽዕኖ እንዲደረግ ነው ማለት ሆነው። እሺ በአማርኛ እንድንናገር። ሺ፣ አዎ፣ ተጽዕኖ የግዴታ ተጽዕኖ እስካላደረግን ድረስ እነሱ በወቅቱ ባላቸው የስደተኛ ችግር ለብዙ አገሮች ለ አልበሺር ሳይቀር በኢንተርናሽናል የወንጀል የሚፈለጉ ሰውዬ እዛም ሁሉ ገንዘብ ለመስጠት ነው። እና ይሄ በጣም ጀርመን ውስጥ በጣም ተወቅሷል። እና ማንም የተቀበለው የለም እና ብዙ ጥያቄ የሚያስከትል ነው። የራሱ ግን አቶ ስዩም ተቃውሞ ስታደረጉ እንግዲህ መረጃ መደገፍ አለበት። ቀደም ሲል የነገሩ የመረጃ አለ ለእኛ የሚያላካቸው እሱ ብቻ አይደለም። ግን እርዳታ ለምሳሌ የውጭ መንግስታት ለኢትዮጵያ እርዳታ ሲሰጡ መቃወም እርዳታን በብዙ ሰዎች ዘንድ ያስጠይቀ ወይም ጥያቄ ያስነሳል። ለምንድን ነው የምትረዳው ኢትዮጵያ ነች፣ የሚረዳው የኢትዮጵያ ሕዝብ ነው የሚል ነገር አለ። ለምሳሌ አንዱን አሁን ብናነሳ ስደተኝነት እንዲቀር የገንዘብ ድጋፍ ማድረግ ሕዝቦች ወደ አገራቸው እዛው አገራቸው እንዲቆዩ ይሄን ይሄን ለማድረግ ገንዘብ በሚሰጥበት ጊዜ እርዳታ ፈጽሞ አይደረግ ማለት ስህተት ነው። እርግጥ አንግላ መርክል ኢትዮጵያ ሄደው ለምሳሌ የፖሊስ ስልጠና ወይም ደግሞ ስለ አድማ ብተና ስልጠና ለመስጠት ዝግጁ ነን ብለዋል። በፈርጅ በፈርጁ እየለዩ መቃወም ነው እንጂ በጅምላ የሚደረገው ተቃውሞ መረጃ አልባ የሆነ እና ተአማኒነትን ያሳጣል። በእናንተ ዘንድ እና ይህን እንዴት ታዩታላችሁ? እሱ ትክክል ነው። እንደ በተለይ እንደ ሰብአዊ መብት ተከራካሪ እርዳታዎች በጣም የተለያዩ ናቸው። ሰብአዊ እርዳታ አደጋ ሲኖር፣ ረሀብ ሲኖር፣ ድርቅ ሲኖር፣ ይሄ ሰብአዊ ነገር ነው። ግን የምንቃወማቸው ወይም ጥያቄ ላይ እንዲገቡ የሚያስፈልጉት ራሱን የገንዘብ ምንጭ ሆነው ሊያገለግሉት የሚችሉ እና እነዛንም ነገሮች ብዙ ጊዜ በኮራፕሽን የሚጠፉትን የእርዳታ አይነቶች ነው የምንቃወሙ። ለምሳሌ በሁለት ሺህ አስራ አንድ ላይ ለኢትዮጵያ መንግስት ከሚሰጠው ገንዘብ ላይ ወደ ሶስት ሚሊዮን አካባቢ ዩሮ የሚሆን ነው እና ይሄ ለሴቶች ኤንጂኦ የሚሰጥ ተብሎ የተዘጋጀ ነበረ በዛን ወቅት ብዙ ኤንጂዎች የኢትዮጵያን ሰብአዊ መብት ጉባኤ በኢትዮጵያ ያለውን እንደዚሁም ደግሞ ኢውላ የኢትዮጵያ ሴቶች ጠበቆች አሶሴሽን የሚባለው መሪዋ ከሀገር ወጥታ የባንክ አካውንታቸው ተይዞ በነበረበት ወቅት በእነሱ ስም ነው የገንዘብ የሚሄደው እና ይሄንን ያን በመጥቀስ ለምሳሌ ለማሰረዝ ችለናል። ይሄ ምክንያቱም ትክክለኛውን ያለውን የሲቪል ሲቪል ሶሳይቲ ቅርታ አማርኛ የሚያጠናክር ሳይሆን እየገደሉ ባለበት ሁኔታ በገንዘብ መደጎሙ ትክክል አይደለም። ይሄንን ነው በማስረጃ እና ያንንም ተቀብለውን ለምሳሌ ሰርዘዋል፣ እና ይሄ የሱሙላ ቁጣ ወይዘሮ መልክርዛ የሚያደርጉት ለእውነቱ ጨዋታ ነው። ይሄ የምናገረው ብቻ እኔ ብቻ የምናገረው ስራ አሁን እየተችበት ያለ ሁኔታ ነው። ዋናው አካሄዳቸው ስደተኛ ለማቆም ነው። የሌሎቹን ጥያቄ አይመህል ይላል ማን ነው ተቃዋሚዎቹ እንደሚያነጋግሩም በጀርመን ኤምባሲ ይገልጻል። ግን ለጊዜው ምንድን ነው የሚባለው ጀስት ሊፕ ሰርቪስ ነው የሚባለው በእንግሊዝኛው። እሱን ነው የሚያደርጉት ያሉት የመጽሔቱ ትንታኔ ይቀጥላል። አድማጮች፣ በኢትዮጵያ ደቡብ ክልል በጌዲዮ ዞን በሦስት ወረዳዎችና የተለያዩ ከተሞች በዲላ በይርጋ ጨፌ በወናጎና በፍትሐ ነገሥት በተፈጠረ ግጭት ከአካባቢው ተወላጆች በተሰነዘረብን ድንገተኛ ጥቃት ቁጥራቸው ለጊዜው ያልታወቁ ሰዎች ተገደሉ፣ ንብረታችን ተቃጠለ፣ አሁን ቤተ ክርስቲያን ከተጠለልን አራት ቀናችን ነው ሲሉ ያነጋገርናቸው ነዋሪዎች አስረድተዋል። የክልሉ መንግስት ግጭቱ የተነሳው በነጋዴው ማህበረሰብና በጌዲዮ ዞን ህብረት ሥራ ማኅበር መካከል በነበረ የመሬት ክርክር ምክንያት እንደሆነ ገልጾ የ23 ሰዎች ሕይወት ጠፍቷል ብሏል። ጽዮን ግርማ ዘገባላት። በደቡብ ክልል በጌዲዮ ዞን በፍትሃ ገነት ነዋሪ የሆኑና ያነጋገርናቸው ነዋሪዎች እንደተናገሩት በዚህ አካባቢ በ998 ዓ ም ተመሳሳይ ግጭት ተከስቶ እንደነበር ይናገራሉ። ከአስር አመት በኋላ ባለፈው ሳምንት ከእረቡ ጀምሮ በዞኑ ሶስት ወረዳዎች ባሉ ከተሞች በዲላ ይርጋ ጨፌ፣ ወናጎ፣ ፍስሀ ገነት ጨለቅለቅቱና በወረዳው አቅራቢያ ባሉ ከተሞች ያልተጠበቁ ጥቃቶች እንደተሰነዘሩባቸው ይናገራሉ። እንደ ስማቸው እንዳይጠቀስ የጠየቁና በቦታው ከአስራ ስድስት አመት በላይ መኖራቸውን የሚናገሩት አንድ የአካባቢው ነዋሪ አርብ ለት ደረሰብኝ ያሉትን ይናገራሉ። የአራት ልጆች እናት ነኝ የሚላሉ ቤት የተሳለቁብን፣ ቀርቅረውብን፣ ዘግተውብን እኮ ነው። በመስኮት ነው በቃ፣ ወላፈኑ ሲያስናል በመስኮት በኩል መስኮቱ፣ በሩ ከውስጥ ስለሆነ እንትን የሚከፈተው በዛ በኩል ነው የወጣ ነው። ከውጭማ አቀራቀሩብን ምንም ነገር ንብረት የለን ምን የለን። ቤተ ክርስቲያን ሚካኤል ቤተ ክርስቲያን ይባላል። ድንኳን ተሰርቶ እንድናርሰና ነኝ ከእርጋ ጨፌና ከአገረ ማርያም ምግብ በመኪና እየተላከልን ዳቦና ውሃ ያው እግዚአብሔር ይመስገን። ልጆችን ብቻ ነው የተደፉልኝ። አንድ ነገር ንብረት የለኝ ምን የለኝ። መኪና የምጠካ ተካብለብኝ ምንም ነገር የለን። የምናብዬ ሶስት ሳምንት በነኮ ነድጉኝ ነንስ ህዝቡ እንዳለ ቤተ ክርስቲያን ነው ያለው። እና ምን ያንን ማምላክ እንዲሰማን ቅዱስ እንዲሰማን ብቻ ነው እያልን ያለው ሌላ የከተማው ነዋሪ እንደሚሉት የአካባቢው ተወላጆች መጤናቸው ያሏቸውን የሌላ አካባቢ ብሔረሰብ አባላት በስም እየጠሩ ከተሞቹን እንዲለቁ ሲጠይቁ እንደነበር ገልጸው በዚህም ለጊዜው ቁጥሩን ያላወቁት ሰው ህይወት እንደጠፋ ንብረት እንደወደመና አሁን ለጊዜው ቤተ ክርስቲያን እንደተጠጉ ይናገራሉ ተሳግነት የተፈጠረው ነገር ያው በብሔር በመለየት እየተለያየ ንብረት በማውደም የተለያዩ ቤቶች በማቃጠል ሰው በመግደል ምንም በማናውቀው ሁኔታ ኢትዮጵያዊነታችንን በመንፈግ ተገለን ይሄው በቤተ ክርስቲያን ክልል ቁጭ ብለናል፣ ኖረናል። ምንም የምናውቀው ምክንያት የለም። እኛ መንግስት ይላክብን ወይም ደግሞ እዚህ የተደራጀ ኃይል ይሁን ምንም የምናውቀው ነገር የለም። ብቻ ከጠዋቱ ሰባት ሰዓት ጀምሮ ሲወርድብን ነው የምናየው። ይሄንን ነገር በዚያ ብዙ ንብረቶች ተጎድተዋል። ወፍጮዎች ተጎድተዋል። ሳይቶች ተጎድተዋል። መፈልፈያዎች ተጎድተዋል። ቤቶች ተጎድተዋል። የሰው ህይወት አልፏል። ንብረቶች አልቀዋል። መኖሪያ ቤቶች ወድመዋል። አልፎ ተርሞት ሱቆች ወድመዋል። ብዙ ድርጅቶች ወድመዋል። ግሮሰሪዎች፣ ሆቴሎች ያው የመቃጠል ደረጃ ደርሶባቸዋል በቤት ውስጥ በእነዚህ በተጠቀሱት ከተሞች ህይወታቸው ያለፈውን ቁጥር እስካሁን ማወቅ እንዳልቻሉ የሚናገሩት ነዋሪዎቹ ጥቃቱ በአካባቢው የኖሩ የአማራ፣ የኦሮሞ፣ የትግራይ፣ የጉራጌና ሌሎች ነዋሪዎች ይውጡልን የሚል እንደሆነ ይናገራሉ። ነዋሪዎቹ የተፈጸመው ግድያ እጅግ አሰቃቂ በሆነ ድብደባ እንደሆነ ገልጸው ሙሉ በሙሉ ቤቶቻቸው ሙሉ በሙሉ መውደሙንም ይናገራሉ። የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ግጭቱ የተቀሰቀሰው በነጋዴው ማህበረሰብ ማህበረሰብና በጌዲዮ ዞን ህብረት ስራ ማህበር በኩል በተፈጠረ የመሬት ክርክር ነው ይላሉ። አሁን ሁኔታው ተረጋግቷል ይላሉ። ሀያ ሶስት ሰዎች ህይወታቸው አልፏል። አንደኛ ከፍተኛ የሆነ ድብደባ ደርሶባቸው ህይወታቸውን ያጡ አካላት አሉ። ሁለተኛ ደግሞ ስለት ነገር ባለው ነገር ተወግተው ህይወታቸው ያለፈበት ቀላል ቁጥር አይደለም ሀያ ሶስት ሰዎች ህይወታቸው ያለፈበት አግባብ ነው ያለው ማለት ቤቶች ተቃጥለዋል ቤቶቹ እንደገና ንብረቶችም ተዘርፈዋል ሰው በዚህ ሂደት ውስጥ ከሀያ እስከ ሀያ አምስት ሺህ የሚሆን ህብረተሰብ ቤቱ የተቃጠለውም ያልተቃጠለውም በጉዳዩ ተደናግጦ አካባቢውን ለቆ ወጥቷል። ግን ያው ሄዶ ህብረተሰብ ውስጥ ነው የተጠለለው፣ ሌላ አካባቢ አይደለም። ህብረተሰቡ ራሱ ነው አቅሙ በፈቀደ ልክ መጠለያም ምግቦችንም አቅርቦ እነዚህን አካላት አስጠልሎ ያለውና ከዚህ ቀጥሎ ነው መንግስት የደረሰላቸው ማለት ነው። አሁን ላይ በሚገባ መደበኛ የዕለት ተዕለት ተግባራቸውን የመንግስት ሰራተኛውም አገልግሎት መስጠት ጀምሯል። እንደገና ደግሞ የተቋረጠ የትራንስፖርት አገልግሎቱን መስጠት የጀመረበት አግባብና። ነዋሪዎቹ ለተፈጸመው ድርጊት መንግስትና የክልሉን ፖሊስ ተጠያቂ ያደርጋሉ አደጋው ሲደርስብን ፖሊስ ዝም ብሎ አይቷል ይላሉ ነዋሪዎቹ እንደሚሉት እንዲህ ያለ አደጋ በ1998 ዓ.ም እንደደረሰባቸውና አሁን ደግሞ ድንገት ከአስር ዓመት በኋላ እንደተፈጸመባቸው ነው ከዛ በፊት ግን ከአካባቢው ተወላጆች ጋር እቁብም እድርም ቀብርም ሁሉንም ማህበራዊ ኑሮ በጋራ እንደሚኖሩ ይናገራሉ ለዚህ ሁሉ መንሴም የአካባቢው ፖሊስ ነው ይላሉ አሉ ያውቁታል። እኮ እነሱ ናቸው እኮ አስተባብሮ እንድንወድም ያደረገው እንዲቃጠል ያደረገው የቀበለው አካልና የመንግስት አካላት የሚባሉ ናቸው። ራሳቸው ፖሊሶች ናቸው። ምንም መፍትሄ የለንም። ምንም ምንም ዋስትና የለንም እኮ ለህይወታችን ምንም ዋስትና የለንም። ዋስትና የሰጠን መንግስትም የለም እስካሁን። የክልሉ መንግስት ወይዘሮ ሂክማ ሄረድን ይህን ከእውነት የራቀ መረጃ ነው ብለው ያስተባብላሉ። ነዋሪዎቹ አሁን ባዷችንን ቀርተናል፣ ማን እንደሚደርስልን አናውቅም ይላሉ። በሌላ በኩል ዛሬ በባህር ዳር ከተማ ለአምስት ቀናት የሚቆይ የቤት ውስጥ መቀመጥ አድማ መጠራቱን የባህር ዳር ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። አንድ ስሙ እንዲገለጽ ያልፈለገ የባህር ዳር ከተማ ነዋሪ በዚህ ጥሪ መሰረትም ዛሬ በከፊል ከተማ ውስጥ አድማ መኖሩን ይናገራል። ሱቆች ምናም ዝግ ናቸው፣ ዛሬ ዝግ ናቸው፣ ዝግ ናቸው። ትልልቅ ሆቴሎች፣ አንዳንድ መስሪያ ቤቶች ምናም ብቻ ክፍት ናቸው እንጂ ገበያ ማዕከል ምናም በሙሉ ዝግ ነው። ትራንስፖርት ግን በከፊል ከጠዋት ነበረ ከሰዓት የተወሰነ ቀነስ አድርጓል እንጂ እንደዚሁ። ይህንን ለማጣራት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ለማግኘት ያደረግነው ሙከራ አልተሳካም። በነገው ምሽት የተሟላ መረጃ ይዘንላችሁ ለመቅረብ ጥረት እናደርጋለን። የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ በአገሪቱ ለተፈጠሩ ችግሮች መፍትሄ ነው ያለውን እርቀ ሰላምና መግባባት ሊፈጥሩ የሚችሉ ተግባራትን የሚያከናውነው ኮሚሽን እንዲቋቋም ጥሪ አቅርቧል። የአስቸኳይ ጊዜ አዋጁም ዛሬ የተፈጠሩትን ችግሮች ይፈታል ብሎ እንደማምን አስታውቋል። ፓርቲው መለስካቸው አማረ ፓርቲው ሰሞኑ ይፋ ያደረገው መግለጫ መነሻው መስከረም 2 የእሬቻን ባህል ተከትሎ በተከሰተው እርኬት እና ከዚያም በፊት ለታዩ ጉዳቶች ተጠያቂውን በትክክል ለማወቅ ገለልተኛ አጣሪ ኮሚቴ ይቋቋም የሚል ቢሆንም ተጨማሪ ነጥቦች ማክሏል። በመግለጫው ርዕስ እንዳመለከተውም ለብዙሃን ዜጎች እሳት መንስኤ የሆኑ ችግሮችን ከምንጩ ማድረግ እንደሚያስፈልግም ያስገነዝባል። መግለጫው በአንድ አንቀጹ ላይ በአሁኑ ወቅት በሀገራችን እየተፈጠረ ያለው ችግር እየተሻሻለ ከመምጣት ይልቅ እየተባባሰና እየተወሳሰበ መጥቷል። ከዚህም በላይ ተባብሶ ለሀገራችን መንፈስ ትልቅ አደጋ ከመሆኑ በፊት መንግሥት ከተለመደው ግትርነት ወጥቶ አስተባባይ ዘላቂ የሆነ መፍትሄ ማምጣት በችግሩ ምንጭ ላይ ያለውን የዛባና ቁንጥል አስተሳሰብ በመተው ከሌሎች አካላት ጋር በመወያየት ዘላቂ መፍትሄ ማምጣት ይጠበቅበታል ይላል። የችግሮቹን ምንጮች እንዲያበሩልኝ የፓርቲውን የድርጅቱ ጉዳይ ኃላፊ አቶ ወርማያስ ባንክን ጠይቄያቸው ነበረ። የዲሞክራሲያዊ መብቶች እና የሰብአዊ መብቶች አለመቀበር ችግር እነዚህ ችግሮች ተያይዘው ደግሞ በሀገራችን ውስጥ የአንድ ፓርቲ የበላይነት መስፈን ለእስካሁን ድረስ ለቆዩት ለተያያዙ ችግሮች መንስኤና ዋነኛ ምክንያቶች ናቸው። እነዚህ የፖለቲካ ምክንያቶች ዋነኞቹ ችግሮች ናቸው። የመልካም አስተዳደር፣ የሙስና ችግር የፈጠሩ። ስለዚህ ኢህአዴግ አሁንም ችግሩን እያጀበት ያለው መንገድ በራሱ ፍላጎትና በራሱ መነጽር ሊያየው የሚችለው ርቀት ላይ ብቻ ችግሩ ግን ከዛም የዘለለ ና የባሰ ስለዚህ ችግሩ መሰረታዊ የሆኑ የዲሞክራሲ የሰብዓዊ መብት መጠስ እና አለም አካባቢ ችግር ነው። ይህ ደግሞ እንዳሰፈረው በሀገራችን እየተፈጠሩ ያሉ ክራሪዎችን እና ግጭቶችን በዘላቂነት ለመፍታት መንግስት ቁጥብነቱ ካለው ከተለያዩ አካላት ማለትም ከፖለቲካ ፓርቲዎች፣ ከሃይማኖት አባቶች፣ ከታዋቂ ግለሰቦች፣ ከምሁራን እና ከሲቪክ ማህበራት መሪዎች የተወጣጡ በሀገራችን የብሔራዊ ከሰላምንና መግባባት ሲፈጥሩ የሚችሉ ተግባባትን የሚያከናውን ኮሚሽን ማቋቋም ወቅቱ የሚጠይቀው ወሳኝ ጉዳይ ነው ብሏል። የኮሚሽኑ ተአማኒነት ግን በምንም መልኩ ጥያቄ የሚያስነሳ መሆን የለበትም ይላሉ አቶ ኤርሚያስ። አሁን ያለውን ችግር ደረጃ መንግስት በአግባቡ ተረድቶት የችግሩ መፍትሄ ይሄ አሁን ያለውን ችግር ደረጃ ያገናዘበ መሆን አለበት። ስለዚህ አሁን ይሄ የሚቋቋመውን ኮሚሽን በምንም አይነት መንገድ ጥያቄ ሊነሳበት የማይችለው እና በቀጣይም ኮሚሽን ማቋቋሙ አይደለም። ግን ግቡ ብሔራዊ እርቅና መግባባት እናጠር ስለሆነ ለዛ ለሚሰራው ስራ እንቅፋት የማይሆኑ የማይሆንበትን ሁኔታ በሚፈጠር መንገዱ ተአማኝነቱንም በማያሳጣ መንገድ መቋቋም መቻሉ ላይ በደንብ የሚያስተመር ያለበት ነው የሚሆነው ማለት ነው። በዚህ ረገድ በመንግስት በኩል ያለው አቋም ተደጋግሞ በተለያዩ ባለስልጣናት እንደተነገረው ህዝቡ የሚያነሳቸው የመልካም አስተዳደርና የሙስና ጥያቄዎች ትክክለኛ ጥያቄዎች መሆናቸው ተቀባይነት አግኝቷል። ይሁንና ጥያቄዎችን ተከትለው ድርጅቶችና የችግሮች መወሳሰብ የህዝብ ጥያቄዎች በመድረስ ለራሳቸው ፖለቲካዊ ግብ መጠቀም ያደረጉ የፀረ ሰላም ሀይሎችና አሸባሪ ድርጅቶች ሴራ ውጤት እንደሆነ ነው የሚገልጸው ትናንት የተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ ስብሰባ መፈቻ ንግግራቸው ላይ ፕሬዚዳንት ዶክተር ጉዳቱ ተሾማ ይህንን በተመለከተም ያሉት ነበር። ይህ ድርጊት መንግስት ለቴክኖሎጂ ሽግግር፣ ሀገራዊ ልማት ለማፋጠን በማሰብ የአስፋፋም ዘመናዊ የመገናኛ መሰረት ልማት ለክፋትና ለውድመት በመጠቀም ያሰባበሩት ደግሞ ሀገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት ሰባት መሪዎች ከግብፅ መንግስት ተቋማት ጋር

የሚያስከብረው አደጋ ሀገር የሚያፈርስ መሆኑን ከወዲሁ ለማሳሰብ እንወዳለን ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ቀደም ሲል የሰማችሁት ዘገባ የድምፅ ጥራት ትንሽ ጉድለት ይታይበታል። ይሄ ከኛ ወይም ከመለስካቸው አይደለም የኢንተርኔት ስርጭት በመጥፋቱ ግን፣ እድሜ ለቴክኖሎጂ በተለያየ መንገድ የቀረጽነውን ያሰማናችሁና በሚቀጥለው ጊዜ የተሻለ የድምፅ ጥራት ይዘን ለመቅረብ እንሞክራለን። ከምሽቱ ሶስት ሰዓት ከ35 ደቂቃ ነው። አሁን እናንተ ከላካችኋቸው አስተያየቶች ለሰዓቱ የመረጥናቸው አሉ፣ ወደዚያ ነሂድ። አሎ ቪዮች እየው ይባላሉ ምደብለው ከአትላንታ ነው። የኢትዮጵያ መንግስት ስቴት ኢመርጀንሲ አውጆ ነው ያወደውን አዋጅ ሰላማዊ ጥያቄ እዚህ አቅርብ ሰላማዊ ጥያቄ የሚቀርበው እሱ ባስቀመጠው የመናገር የመጻፍ አስተያየት የመስጠት ማንኛውን ነገሮች ካገደ በኋላ በምን አይነት መንገድ ነው ሰላማዊ ጥያቄ የሚቀርበው? ኢትዮጵያ ላይ ዘጋለምትኖር አመሰግናለሁ። አስተያየት ለመስጠት ፈልጌ ነው ሶስት የህግ ምሁራኖች ዶክተር ፀጋይ ረጋሳ፣ ዶክተር ደረሰ እና አቶ ሙልጌታ በሰጡት አስተያየት ላይ ለመስጠት ፈልጌ ነው። የህግ ሰው ጭብጡ ነገሮችን ወይም ጉዳዮችን ለይቶ ጭብጡ ነገሮችን ወይም ደግሞ የህግ ጥሰቶችን ጭብጡ ነገሮችን ከህግ ጋር በማያያዝ በህግ አይን ታይቶ ወደ ችግር ፈቺ ድምዳሜ መድረስ መሆን አለበት የሚል እምነት አለ። ሰላም ቢዎች ፋሲል ይባላለሁ ከዋሽንግተን ዲሲ በምደውሎ። ዶክተር ሙላቱ ፓርላማ ውስጥ ንግግር ሲያደርጉ ተቃዋሚዎች ወደፊት መግባት እንዳለባቸው ፓርላማ ውስጥ መሆን እንዳለባቸው ሲናገሩ ሰማን እና ትንሽ ዘገዩ ቢሆንም ግን ይህ ሀሳብ መነሳቱ ራሱ ጥሩ ነው። ይሄ ነገር ቀደም ተብሎ ቢጀመር ኖሮ ዘጠና ዘጠኝ ፐርሰንት አሸንፈናል ማለቱ ቢቀር ኖሮ ይህ ሁሉ ብጥብጥ አይደርስም ነበር። ሌላው ደግሞ እያሰሽኳ ጊዜ ዋጅ የተባለው አዋጅ እኮ ከታወጀ ሀያ አምስት አመት ሞልቶታል። ሰው የት ቦታ ነው የሚሰበሰበው? ሰው የት ቦታ ነው የሀሳቡን የሚገልጸው? ሰው የት ቦታ ነው አዳራሽ እንኳን የሚፈቀድለት? በየቦታው ነው የሚገደለው፣ በየቦታው ነው ሬሳው የሚደፋው እና እንደዚህ አይነት አዋጅ ለእኛ ለምድራችን አይሰራም። ለምድራችን የሚሰራው ተነጋግሮ ሶሉሽን መፍጠር ነው የሚበጀው እና እኔ አሁንም ለሁሉም ለጠቅላይ ሚኒስትሩም ሆነ ለሸንጎ አባላቶች እንዲህ አይነት ስድስት ወር ልቅ የሆነ አዋጅ ተገቢ አይደለም እና ብታስቡበት ይሻላል የባሰ ነገር እንዳታመጡ እግዚአብሔር ኢትዮጵያን ይባርክ አመሰግናለሁ ታንክ ዩ አስተያየት የላካችሁልንን አድማጮች ሁሉ እናመሰግናለን ሁሌም ጻፉልን ደውሉልን ስልካችን 202 2059942 የውስጥ መስመር 14 ነው ኢሜይል ማድረግ ኢሜይል ማድረግ ለምትፈልጉም አድማጮቻችን ሆርን አት ቪኦኤ ኒውስ ዳት ካም ላኩልን። ይህ ዋሽንግተን ዲሲ ከሚገኘው ራዲዮ ጣቢያ የሚተላልፍላችሁ ዝግጅት ነው። በ1922 እና በ25 ሜትር ባንዶች አጭር ሞገድ ላይ እንገኛለን። እንዲሁም በናይል ሳት በአማርኛ የሚተላልፍላችሁ ፕሮግራም ይቀጥላል። ወደ ቀዳሚው ሁለተኛ አጋማሽ ቅንብር እናልፋለን። ወደ ዋይት ሀውስ የተላከ ደብዳቤ አለ። ያን ይመለከታል። ሰሎሞን አባተ ነው የሚያቀርብልን። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የሥልጣን ዘመናቸው ከማብቃቱ በፊት ለኢትዮጵያ ጉዳይ ትኩረት እንዲሰጡ አንድ ኢትዮጵያዊ የፖለቲካ ሳይንስ ምሁር አሳስበዋል። በሞርጋን ዩኒቨርሲቲ የፖለቲካ ሳይንስ ክፍሉ ኃላፊና ፕሮፌሰር የሆኑት ዶክተር ጌታቸው መታፈሪያ ሰሞኑን ለአሜሪካው ፕሬዝደንት ባራክ ኦባማ ይድረስ ባሉት ደብዳቤ የኢትዮጵያን ጉዳይ ይናገራል ያሉትን ባለሰባት ነጥብ መልእክት አስተላልፈዋል። ሰሎሞን አባተ ዶክተር ጌታቸው መታፈሪያን አነጋግሯል። እባክዎ ክቡር ፕሬዚደንት የሥራውን ዘመን ጨርሰው ከመልቀቅዎ በፊት ከእውነተኛው ታሪክና ከኢትዮጵያውያን ጎን እንጂ ሕዝቡን ለአስከፊ ሁኔታ ከዳረገ መንግሥት ጎን እንዳልሆኑ አሁኑኑ ያረጋግጡ። ይላል የፕሮፌሰር ጌታቸው መታፈሪያ ደብዳቤ። ወደ ማጠቃለያው ሲያዘግም በዚህች እየታመሰች ባለችው ሀገርና በማያስተማምነው የአፍሪቃ ቀንድ አካባቢ ውስጥ ሰላም እንዲሰፍን እርዳታውን ይለግሱ፣ ከታሪክ ተጠያቂነት ይዳኑ ብለዋል ዶክተር ጌታቸው መታፈሪያ በዚሁ ለፕሬዚደንት ኦባማ በላኩት መልእክት። የዶክተር ጌታቸው መታፈሪያ ግልጽ ደብዳቤ የተፈረመው በራሳቸው ቢሆንም የወጣው ግን በሞርጋን ስቴት ዩኒቨርሲቲ የራስጌ መለያ ወይም ሌተር ሄድ ነውና ዩኒቨርሲቲው ወይም የፖለቲካ ሳይንስ ትምህርት ክፍሉ ከደብዳቤው ጋር ግንኙነት ይኖራቸው እንደሆነ ወደ ይዘቱ ከመግባታችን በፊት ጠይቄያቸው ነበር። እኔ የዲፓርትሜንቱ ተቀጣሪ ነኝ። እንደዚህ አይነት መግለጫ ማውጣት ከእኔ ከአንድ ፕሮፌሰር፣ ከአንድ መምህር የሚጠበቅ ነው። ይሄም አንደኛው በዩኒቨርስቲ ደረጃ የሚጠበቅ ስለሆነ በዛ መልኩ ነው ያወጣሁት። በሶስተኛው ዓለም ይሄ አጠያቂ ሊሆን ይችላል። የመንግስትን አርማ የያዘ ወይም የአንድ ተቋም አርማ የያዘ ትክክል አይሆንም የሚል አቋም ሊኖር ይችላል ግን ይሄ አሜሪካ አገር ነው። የነጻ አገር ነው። እኔም ደግሞ እንደዚሁ ባለኝ ከእኔ በሚጠበቅበኝ ሁኔታ በዛ አድርጌዋለሁ። ዶክተር ጌታቸው ደብዳቤውን የጻፉት መስከረም ሀያ አራት ቢሆንም ለመገናኛ ብዙሀን ግልጽ ያደረጉት ግን ገና ትናንት ነው። ለምን ፕሬዚደንቱ እና መልእክቱ እንደ ደረሳቸውስ አረጋግጠው ይሆን? ከአንድ ሳምንት በፊት ለዋይት ሀውስ ነው የላኩት እስካሁን ድረስ የቆየሁት በፕሮፌሽናል ኤቲክስ እንዲያው ከበሬታ ለመስጠት እሳቸው ጋር መጀመሪያ ይድረስና ከዛ በኋላ አወጧለሁ ብያለሁ። መሰረቱም ደግሞ ያው ይሄ በምስጢር አንድ ሰው ለአንድ ሰው የላከው አይደለም። ለአንድ የአገር መሪ ከአንድ ተቆርቋሪ የተላከ እና ግልጽ የሆነ ደብዳቤ ነው እና ግልጽነቱም ደግሞ ያው ዓለም ህዝብ ማወቅ አለበት ከሚል አንጻር ነው ፕራይቬት ወይም የግል ደብዳቤ አይደለም ይሄ። መልእክቱም ህዝባዊ ነው እና በዛ መልኩ ነው የተላከው። አጋጣሚ ሆኖ የዶክተር ጌታቸው ግልጽ ደብዳቤ ለመገናኛ ብዙሃን ይፋ በተደረገ ጊዜ ኢትዮጵያ ውስጥ ሀገሪቱን ወደ መረጋጋት ለመመለስ በሚል የአስቸኳይ ጊዜ አዋጅ የተመታበት ወቅት ሆኗል። ለመሆኑ ይህ ደብዳቤ አሁን በሀገሪቱ ውስጥ ካለው ሁኔታ ጋር ቀጥተኛ ግንኙነት ይኖረው ይሆን? ሊኖረው ይችላል። እንግዲህ ያው ኢትዮጵያ አሁን አስጊ ደረጃ ላይ ነው ያለችው። መንግስት አስቸኳይ ጊዜያዊ አዋጅ አውጇዋል እና በውጥረት ላይ እንዳለች ኢትዮጵያ ማንም ማንም ሰው ያውቃል። ፕሬዚዳንት ኦባማም ሊረዱት ይችላሉ እና ለዚህ እንግዲህ ለዚህ ደብዳቤ ምናልባት ክብደት ሊሰጠው ይችላል። ያን ቦታ ሊደርሳቸዋል ወይንም ደግሞ ፍሬ ነገሩን ይነገራቸዋል ብዬ ተስፋ አደርጋለሁ። የዶክተር ጌታቸው ደብዳቤ የኢትዮጵያ ሁኔታ ሲል የዘረዘራቸውን ጉዳዮች በሰባት ዋና ዋና ነጥቦች የሚያጠቃልል ነው። ስለ ኢትዮጵያ ብዙ ብዙ ብዙ ነገር ሊወራ ሊነሳ ይችላል። ግን እኔ በአጠቃላይ ጨመቅ አድርገ ያወጣሁት አንድ ሰባት ወይንም ስምንት እንዲያውም ቁጥር አልተሰጠውም እንጂ በስምንት እየጠቀለልኩት ነው። ነጥቦች አንደኛውም የሚናገረው ያው ኢትዮጵያ ውስጥ ነጻ የሆነ ምርጫ እንደማይካሄድ እንዲያው ባለፈውም አመት እንደዚሁ መቶ በመቶ አሸነፍኩ ብሎ ይሄ መንግስት እንዳወጀ በዛ ላይም ደግሞ የእነዚህ የሕዝባዊ የሆኑትን ድርጅቶች የሚያግድ እንዲያው የሚያፍናቸው አንድ ሕግ ወጥቷል። ያም ሕግ ድርጅቶችም ሆኑ ግለሰቦችም ሆኑ በኢትዮጵያ ላይ ኢትዮጵያ መንግስት ላይ አንድም አይነት ሂስ ሊሰጡ እንደማይችሉ፣ ሂስም ቢሰጡ ያው አሸባሪዎች ተብለው እንደሚገመቱ ይሄም ደግሞ ጸረ ዴሞክራሲ የሆነ ፖሊሲ እንደሆነ እሱን አስረድቻለሁ። በዚያም ደግሞ አንድ አመት የፈጀውንም በኦሮሞ የተነሳውን ጥያቄዎች የህዝብ ጥያቄዎች አንስቻለሁ። ያው መሰረቱ ከመሬት መፈናቀል ከመሬት ከተፈናቀሉ በኋላ ደግሞ ምንም አይነት አግባብ ያለው ክፍያ እንደማይከፈላቸው የተፈናቀሉ ሰዎች እንዲያውም ይሰሩበት በነበረበት ቦታ ላይ ኩሊ ሆነው በቀን ከአንድ ዩኤስ ዶላር በታች እንደሚከፈላቸው ለከብቶቻቸው ግጦሽም ሊያገኙ እንደማይችሉ እነዚህ እነዚህ ነው ያስቀመጥኩት። ደግሞ ከዛ በኋላ ደግሞ የተፈጠሩት በጎንደር የወልቃይ ጠገዴ ከትግራይ ጋር ለማቀላቀልና የወልቃይ ጠገዴ ህዝቦች ወይም ህዝብ ትግራይ ክልል ነው ትግሬዎች ናቸው ብሎ የሚባለውም ነገር ሁሉ እሱንም ያው የሀገሩ ሰው እኛ አማሮች ነን ብለው እንደሚሟገቱ በጃንሆይ ጊዜም በአጼ ምኒልክ በአጼ ኃይለ ስላሴ ጊዜም የነበሩ አስተዳዳሪ ትግራይን ከማዋሰን በስተቀር ወልቃይት ጠገዴ የትግራይ አካል እንዳልሆነ ተናግረዋል። በዛ ላይም ደግሞ የተናገርኩት ነገር አለ። አንድ ሰው ከአንድ ቦታ ተነስቶ ወደ አንደኛው ሄዶ እየኖረ እየሰራ የትግራይ ሰውም ሁኔታ እንደዛ ነው። ወልቃይ ጠገዴ ውስጥ ነውረው ከትግራይ መጥተው ከህዝቡ ጋር ተጋብተው ሁለት ቋንቋ እንደተና እየተናገሩ እንደሚኖሩ ከህዝቡ ጋር ሆነው ደግሞ የኢትዮጵያ ሰፊው ኢትዮጵያ ሁኔታ እንደሆነ አስረዳው። በሌላ በኩል ደግሞ ትግራይ ራሷ የታፈነች ግዛት እንደሆነች ህዝቡ ዴሞክራሲ መብት እንደሌለው ተጨቁኖ እንደሚኖርም አስ አስቀምጫለሁ። እዛም ደግሞ የአፋር ህዝብንም እጠቅሻለሁ። እንደዚሁ የአፋርን መሬት ወደ ትግራይ መጥረቢያ ነው የምለው አክስ እየተጠረበ እንደ ሌላው እንደ ወሎ ወደ ትግራይ እንትን እንዳለ እየተ እየተቀላቀለ እንዲገባ እንደተደረገ እንደሚደረግ፣ ይህንም ደግሞ የአፋር ሰዎች በአካባቢው ያሉ ሰዎች ያው መንግስትን እየተፋለሙ እንደሆነ ያንንም አስገብቻለሁ አስቀምጫለሁ። እነዚህም የአፋር ሰዎች በሀገራቸው ንግድ ውስጥ ብቁ ተሳታፊ እንደሌላቸው የንግዱን ተቋም ጨፍድደው የያዙት ከትግራይ የመጡት ከበርቴዎች እንደሆኑ ያንን አስቀምጫለሁ። ሌላ ደግሞ ከሺ ዘጠኝ መቶ ዘጠና አንድ አመተ ምረት በፈረንጆች አቆጣጠር ኢህአዴግ ኢትዮጵያ ከመጣ ጀምሮ ከፋፍለ ግዛ የሚለውን መርሆ ተከትሎ አንዱን ጎሳ ከሌላው ጋር አንዱን የሀይማኖት ተከታይ ከሌላው ሀይማኖት ተከታይ ጋር እያጋጨ ራሱ የበላይነት ሆኖ እንዲቆይና ምንም አይነት ድልድይ ህዝብ በህዝብ መካከል ሃይማኖት በሀይማኖት መካከል ሊዘረጋ እንዳልፈለገ እና ያንን ጠቅሻለሁ። በመጨረሻም ደግሞ ይሄ ብዙ የተለፈፈለት ኢኮኖሚ ኢትዮጵያ አደገች መጣት መቶ ከመቶ አስር እጅ በየአመቱ እያስመዘገበች ነው የሚባለው በእውነት ያ ለህዝቡ፣ ለሰፊው ህዝብ ምንም ፋይዳ ይህን ያህል ይህን ያህል ፋይዳ እንዳልፈየደለት እና የኢኮኖሚውንም ደግሞ አውታር ጨምድዶ የያዙት የገዢው ክፍል ሰዎች የገዢው ሰዎች እንደሆኑ እና ክሮኒ በመታወቅ ብቻ የበለጸጉ ሰዎች እንዳሉበት አስቀምጫለሁ። ዶክተር ጌታቸው መታፈሪያ ሌሎችም የሚያነሷቸው ነጥቦች አሉ ለክሶቻቸው። እርሳቸውም እንደ ፖለቲካ ሳይንስ ተመራማሪ ማስረጃዎችን ማቅረብ እንደሚችሉ፣ የአሜሪካ መንግስትም ሆነ ዓለም አቀፍ የመብቶች ተሟጋቾች በየወቅቱ በሚያወጧቸው ሪፖርቶች ይህንን እንደሚያረጋግጡ ተናግረዋል። ከዶክተር ጌታቸው ጋር በሌሎችም ዝርዝር ጉዳዮች ላይ ሰፊ ውይይት ነው ያደረግነው። ከዌብሳይታችን ማግኘት ይቻላል። በሌላ ዘገባዎችም ይዣቸው መለሳለሁ። ዶክተር ጌታቸው የጻፏቸውን አይነት ደብዳቤዎች፣ ብሶቶችና ቤቱታዎች በየጊዜው ይወጣሉ ለዩናይትድ ስቴትስ ፕሬዚደንት ለአሜሪካ የተወካዮች ምክር ቤት፣ ለአሜሪካ የውጭ ጉዳይ መስሪያ ቤት፣ ለተባበሩት መንግስታት ድርጅት፣ ለአውሮፓ ኅብረት፣ ለሌሎችም ዓለም አቀፍ ድርጅቶች ይድረስ ይባላሉ። ዋይት ሃውስ ስለዚህና መሰል ደብዳቤዎች እንዲሁም ስለ ወቅቱ የኢትዮጵያ ሁኔታ ያለውን አስተያየት እንዲሰጠን ጥረት እያደረግኩኝ ነው። ለእንዲህ ዓይነት ጥሪዎችና ጩኸቶች የኢትዮጵያ መንግሥት ጆሮውን ይሰጥ ይሆን? የመንግሥቱን ቃል አቀባዮች ለማነጋገር ተደጋጋሚ ጥረቶችን አድርጌያለሁ። ለጊዜው ላገኛቸው አልቻልኩም። እቀጥላለሁ። ለማንኛውም የኢትዮጵያ መሪዎች ሰሞኑን እየሰጧቸው ባሉ መግለጫዎች የተለያዩ ለውጦችን ለማድረግ የምርጫ ህጉን እስከ መቀየር የሚደርሱ የማሻሻያ እርምጃዎችን ለመውሰድና ከተቃዋሚዎችና ከህዝቡም ጋር ቀጥተኛ ንግግሮችን ለማድረግ ያቀዱ መሆናቸውን እየተናገሩ ነው። ሰለሞን አባተንና እንግዳውን ዶክተር ጌታቸው መታፈሪያን እናመሰግናለን። ዝግጅታችን ይቀጥላል። በተረኛው ንግድና መጣኔ ሀብት የሚቀርብ ዝግጅት ነው። ቀጣዩ የጀርመን ቻንስለር አንጌላ መርክል በአፍሪካ እያደረጉት ያለው የሥራ ጉብኝት አብይ ትኩረት የስደተኞችና ፍልሰተኞች ጉዳይ ነው። በኢትዮጵያ በማሊና በኒጀር ጉብኝት የሚያደርጉት ቻንስለር ወደ አውሮፓ የሚጎርፉ ስደተኞችና ፍልሰተኞችን በየአገሮቻቸው እንዲቆዩ የሚያስችሉ የመጣኔ ሀብትና ፖለቲካ ሁኔታዎችን ለማመቻቸት ይጥራሉ። በዚህም የአውሮፓ ሕብረት የገንዘብ ተቋም ዩሮፒያን ኢንቨስትመንት ባንክ በአፍሪካ በተለይ ለወጣቶች የሥራ ዕድል የሚፈጥሩ የኢንዱስትሪ ግንባታዎችና አነስተኛና ጥቃቅን የንግድ እንቅስቃሴዎች ላይ ገንዘብ በእርዳታና በብድር ሊያቀርብ እቅድ ይዟል። የባንኩን ፕሬዚዳንት ሄኖክ ሰማግዜር አነጋግሮ የሚከተለውን አጠናቅሯል። የአውሮፓ ኢንቨስትመንት ባንክ በአፍሪካ የመካከለኛው ምስራቅና የባልካን ሀገሮች የስራ ፈጠራና አጠቃላይ የምጣኔ ሀብት እድገት ላይ ያተኮረ አዲስ መርሃ ግብር ይፋ አድርጓል። ዝርዝር አፈጻጸሙን መልክ ለማስያዝ ስራ ተጀምሯል። የአውሮፓ ኢንቨስትመንት ባንክ ፕሬዚዳንት ቨርነር ሆያ አውሮፓ ከለጋሽ አስተሳሰብ ተላቃ ዘለቄታ ያለው የምጣኔ ሀብት ስልት ላይ ማተኮር አለባት ይላሉ። እንደሚታወቀው የአውሮፓ ሕብረት ከድንበሩ ውጪ ባሉ አገሮች የመጣኔ ሀብት እንቅስቃሴዎች ላይ ጠቀም ያለ የገንዘብ ኢንቨስትመንት ለማካሄድ እየተንቀሳቀሰ ነው። ለደቡባዊ ጎረቤቶቻችን፣ በተለይ ደግሞ ከፊል ሰሃራም የአፍሪካ አገሮች፣ የመካከለኛው ምስራቅና የባልካን አገሮችን ይመለከታል መርሃ ግብሩ። ከሳራ በታች ያሉ አገሮች አብይ ትኩረታችን ይሆናሉ። ገንዘቡ እንዴት እንደሚወጣ ማንድ እንደሚያስተዳድረውና በተግባር ላይ እንዴት እንደሚውል ግልጽ የሆነ እይታ ባይኖረንም እየሰራንበት ነው። ሥራው እስከ ያዝነው የአውሮፓውያን ዓመት ማብቂያ ይጠናቀቃል ተብሎ ይጠበቃል። ባለፈው ወር በኒውዮርክ የተባበሩት መንግስታት ድርጅት ዩኤንጂ ስብሰባ ላይ ቨርነር ሆያ ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተገናኝተው ስደተኞችና ፍልሰተኞችን መልሶ ለማቋቋምና የስራ እድል ለመፍጠር ከአውሮፓ ህብረት የ500 ሚሊዮን ዶላርስ እርዳታና ብድር ቃል ሰጥተዋቸው ነበር። ሚስተር ሆያ በኢትዮጵያ ህብረቱ ሁለት የኢንዱስትሪ ፓርኮችን ከመንግስቱ ጋር በመገንባት ለ30 ሺህ ኤርትራውያንና ለ60 ሺህ ኢትዮጵያውያን የሥራ ዕድል ለመፍጠር ያለመውን መርሃ ግብር አስመልክቶ ዝርዝር መረጃ ለመስጠት አልፈቀዱም። በአጠቃላይ በመካከለኛው ምስራቅና የባልካን ሀገሮች የሚወጣው ገንዘብ ምን ያህል እንደሆነ ሲያስረዱ ይሄ የ6 ቢሊዮን ዩሮስ ኢንቨስትመንት ነው። በሚቀጥሉት አራት ዓመታት ወደ 15 ቢሊዮን ከፍ የምናደርገው ይሆናል። በአጠቃላይ አሁን ካለን 75 ቢሊዮን ዩሮስ ተጨማሪ ገንዘብ መሆኑ ነው። የአውሮፓ ህብረትና የአፍሪካ የእርዳታና የኢንቨስትመንት ግንኙነት በስፋት በመሠረተ ልማት ግንባታና የኢንዱስትሪ እድገት ላይ አትኩሮት ሲያደርግ ዘለቄታ ያለው ምጣኔ ሀብታዊ ለውጥ ለማምጣት የሚረዱ ስልጠናና የክህሎት ግንባታ መርሃ ግብሮችስ፣ በፋብሪካ የሚሰሩ ሰዎች ስልጠና ለመስጠት የተያዙ ጥረቶችስ ምን ይመስላሉ? ምክንያቱም በአግባቡ ያልተፈበረከ እቃ በዓለም አቀፍ ገበያ የሚገዛው ስለማያገኝ፣ የገበያ ተወዳዳሪነትን ለማሻሻል በሰው ኃይል ላይ የሚደረገው ኢንቨስትመንትስ ይመልሳሉ። ትልቁን ስዕል ማየት መቻል አለብን። እርሱ ምንድን ነው? ፍልሰተኞች የአውሮፓን መሬት እስከሚረግጡ ድረስ አልነቃንም ነበር። ቁልፍ የሆነው ጥያቄ የምጣኔ ሀብት አምዶችን እንዴት እናበልጽግ የሚለው ነው። ለዚህም ዋና ጉዳይ በሰዎች ስልጠና ላይ ማትኮር ነው። ወጣቶችን በተለይ የሚጠቅሙ አነስተኛና ጥቃቅን የንግድ ተቋማትን ማገዝና የማሰልጠኛ ጣቢያዎችን መገንባት አስፈላጊ ነው። አቅም መገንባት የግለሰቦችን ክህሎት ከማሻሻል አልፎ የምጣኔ ሀብት እድገት መሠረት ነው። በተያያዥነት የምጣኔ ሀብት እድገት መልካም አስተዳደርና ነጻ ገበያዎችን ይፈልጋል። እንደ ኢትዮጵያ ያሉ በርካታ የአፍሪካ ሀገሮች የአስተዳደር ፈተናዎች ያሉባቸው ናቸው። የአውሮፓ ህብረት በእንደዚህ አይነት ሁኔታዎች እንዴት ይሰራል? አብረናቸው ከምንሰራው አካላት ጋር ከነርሱ የምንጠብቀውን በግልጽ ማስቀመጥና እርግጠኛ መሆን አለብን። የትም ቢሆን አውሮፓ፣ እስያ፣ አፍሪካ፣ ላቲን አሜሪካ ቁልፍ በሆኑ መርሆችና መስፈርቶች ዙሪያ ከፍተኛ አትኩሮት እናደርጋለን። አንዳንድ ጊዜ ከአጋሮቻችን ጋር ላለመስራት እንድንወስንም እንገደዳለን። የአውሮፓ ህብረት ከኢትዮጵያ መንግስት ጋር ሊሰራቸው ያቀደው የኢንዱስትሪ ፓርኮች እቅድ ላይ ይገፋበት ሲሆን ወደፊት የሚታይ ይሆናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ለቡሩንዲ ህዝብ መሠረታዊ አስፈላጊ የሆኑ መድኃኒቶችን ማቅረብ በሚል ርዕስ የወጣው የዛሬው ርዕሰ አንቀጽ የቡሩንዲ ህዝብ በዩናይትድ ስቴትስ እገዛ በአሁኑ ጊዜ የተሻለ የህይወት አድን መድኃኒቶችን አቅርቦት ማግኘት ችሏል ብሏል። አክሎም በአጋርነት ሲሰራ ሁሉን ማከናወን ይቻላል ብሏል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዩኤስኤአይዲ በቅርቡ ይፋ እንዳደረገው ለቡሩንዲ አስፈላጊ የሆኑ የወባና የኤችአይቪ ኤድስ መድኃኒቶችን በተሻለ ለማዳረስ የታለሙት ሁለት የአምስት ዓመት መርሃ ግብሮች በስኬት መጠናቀቃቸውን አብስቷል። ቡጁምቡራ ውስጥ በተከናወነው የፕሮጀክቶቹ ማጠናቀቂያ ዝግጅት ላይ የዩኤስኤአይዲ የቡሩንዲ ተጠሪ ቪክቶሪያ ጌሌስ ባደረጉት ንግግር የሀገሪቱን የጤና መዋቅሮች ለማጠናከር በተደረጉት ጥረቶች የተካፈሉትን አጋሮች ሁሉ አመስግነዋል። የዩናይትድ ስቴትስን መንግስት የቡሩንዲ ሕዝብ የሚያስፈልገውን የጤና ጥበቃ አቅርቦት እንዲሟላለት መርዳቱን እንደሚቀጥል ቃል ገብተዋል። እርሳ አንቀጹ ጽሁፉን ሲቀጥል የዩናይትድ ስቴትስ መንግስት የመድኃኒቶችና አገልግሎት አቅርቦት ማሻሻያና የአቅርቦት ሰንሰለት አስተዳደር ስርዓት በተባሉት ሁለት ፕሮጀክቶች አማካይነት ከቡሩንዲ መንግስት ከጤና ሳይንስ አስተዳደርና ከሌሎችም አጋሮች ጋር በህብረት መስራቱን አውስቷል። በዚህም እንቅስቃሴ ለሀገሪቱ ህዝብ አስፈላጊ የሆኑ የወባና የኤች አይ ቪ ኤድስ መድኃኒቶችና ሌሎችንም አቅርቦቶች አስገብቶ የማከፋፈል ስራ ተሰርቷል። ከዚህም መካከል ዘጠኝ ሚሊዮን የወባ መድኃኒቶች፣ ሰባት ሚሊዮን የወባና የኤች አይ ቪ የፈጣን ምርመራ ጥቅሎችና ለላቦራቶሪ የሚሆኑ የምርመራ ቁሳቁሶች እንደሚገኙባቸው ገልጿል። በጤና አስተዳደሩ መዋቅር አማካይነት ሁለቱ መርሃ ግብሮች ቡሩንዲ በወረዳና በጤና ጣቢያዎች ደረጃ የአቅርቦት መጠንና አጠቃቀም ወቅታዊ መረጃ የሚያስተላልፍ ስርዓት እንድትገነባ ድጋፍ ሰጥተዋል። ብሔራዊ የመድኃኒት አቅርቦቶች መጋዘኑን ደግሞ አስፈላጊ የሆኑ መድኃኒቶች በአያያዝ ጉድለት እንዳይበላሹ የመድኃኒት ማከማቻዎችን በማሻሻልና የመጋዘኑን አያያዝ የማሻሻል እገዛ ማድረጉን እርሳንቀጹ ጨምሮ አውስቷል። የዩናይትድ ስቴትስ መንግስት በዩኤስኤአይዲ አማካይነት ባለፉት አምስት ዓመታት በሁለቱ መርሃ ግብሮች ከ18 ሚሊዮን ዶላር በላይ ለቡሩንዲ መስጠቱን አስረድቷል። ከዚህም ሌላ ዩናይትድ ስቴትስ ለቡሩንዲ የኤችአይቪ ኤድስ፣ ወባ፣ የተመጣጠነ ምግብ አቅርቦትና የቤተሰብ ምጣኔ መርሃ ግብሮች በየዓመቱ ከ40 ሚሊዮን ዶላር በላይ እንደምትለግስ እርሳ አንቀጹ ገልጿል። እርሳ አንቀጹ ጽሁፉን ሲያጠቃልልም ዩናይትድ ስቴትስ ቡሩንዲ የሕዝቧን የጤና ጥበቃ ፍላጎት ለማሟላት እንድትችል በአጋርነት በመርዳቷ ኩራት ይሰማታል ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ፕሮግራማችንን ከመፈጸማችን በፊት ከምሽቱ ዜና ዋና ዋናዎቹን ሰሎሞን ያሰማናል። ኢትዮጵያ ሁሉን አቀፍ ውይይትና የሐሳብ ልውውጥ እንዲኖር የተለያዩ ድምፆችም እንዲደመጡ መስራት እንዳለባት የጀርመኗ ቻንስለር አንጌላ መርክል ተናግረዋል። ቻንስለሯ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ ወቅት አገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ብተና ስልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫው ድምፅ የምርጫ ስርዓት ለማሻሻል ዝግጁ መሆኗን ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚሁ ወቅት ተናግረዋል። የኢትዮጵያ መንግሥት ባለሥልጣናት በሰላማዊ ሰልፈኞች ላይ የሚያካሂዱትን ኃይለኛና ጥብቅ ቁጥጥር እንዲያቆሙ የተባበሩት መንግሥታት የሰብአዊ መብቶች ባለሙያዎች ትናንት አስገንዝበዋል። ካለፈው ዓመት ሕዳር ጀምሮ መንግሥት በወሰዳቸው የኃይል እርምጃዎች ከስድስት መቶ በላይ ሕይወት መጥፋቱ ይዘገባል። የኢትዮጵያ መንግሥት ነፃ ዓለም አቀፍ አካል ይህን በሰላማዊ ሰልፈኞች ላይ የተፈጸመ ግድያ ሀገር ውስጥ ገብቶ ማጣራት እንዲችል ፈቃድ እንዲሰጥም የዓለሙ ድርጅት የሰብአዊ መብቶች ባለሙያዎች ጨምረው ጠይቀዋል። በድርጅቱ በነፃነት የመሰብሰብና የመደራጀት ጉዳዮች ልዩ ራፖርተር ሜና ኪያይ ይህንኑ አስመልክተው ሲናገሩ ግድያዎች በጅምላ እንደሚካሄዱ በሺዎች እንደተጎዱና በአስር ሺዎች እንደታሰሩ እንዲሁም በመቶዎች የሚቆጠሩ ሰዎች በኃይል እየተያዙ እንደሚሰወሩ በሚቀርቡ አስደንጋጭ ክሶች በጣም አዝነናል ብለዋል። የሰብአዊ መብቶች ባለሙያዎቹ በተለይ ከአንድ ሳምንት በፊት ኦሮሚያ ውስጥ በኢርቻ የሃይማኖት በዓል ወቅት ተረጋግጠው አለቁ የተባሉት 55 ሰዎች ጉዳይ እንዲጣራ አጠንክረው ጠይቀዋል። ሶማሊያ ውስጥ የሚገኘው የኢትዮጵያ ጦር ከማዕከላዊቱ ሂራን ክልል ኤል አሊ ከተማ ለቆ መውጣቱ ተገልጿል። የጦሩን መውጣት ተከትሎ የአልሻባብ ተዋጊዎች ከተማይቱን መቆጣጠራቸው ታውቋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በፈረንሳይ ሊያደርጉ ያቀዱትን ጉብኝት ሰርዘዋል። ምክንያት የፈረንሳዩ መሪ ፍራንሷ ሆላንድ ውይይቶቻቸው ሙሉ በሙሉ የሚያተኩሩት በሶሪያ ጉዳይ ላይ እንደሚሆን ማስታወቃቸው ነው ተብሏል። ፑቲን በቀጣዩ ሳምንት በፓሪስ ሊያደርጉ የነበረው ጉብኝት አዲስ የኦርቶዶክስ ቤተ ክርስቲያን ምረቃ ስነ ስርዓት ላይ መገኘትንም ያካትት እንደነበር ተገልጿል። የክሬምሊን ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ ፑቲን የፈረንሳዩ ፕሬዚደንት ሆላንድ ባመቻቸው ጊዜ ለመገናኘት ዝግጁ ናቸው ብለዋል። በሶሪያ ሰላም ለማምጣት እስካገዘ ድረስ እኔም ከሚስተር ፑቲን ጋር ተገናኝቼ ለመነጋገር ዝግጁ ነኝ ሲሉ ፕሬዚደንት ሆላንድ ዛሬ አስታውቀዋል። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ማርክ አይሮት በትላንትናው መግለጫቸው ሩሲያ በሰሜናዊቷ የሶሪያ ከተማ በአሌፖ ላይ በምታካሄደው የቦምብ ድብደባ በጦር ወንጀል ልትከሰስ ትችላለች ብለዋል። ሩሲያ ግን በሶሪያው የፕሬዝደንት ባሻር አል አሳድን መንግስት በመደገፍ ኢላማ የማደርገው አሸባሪዎችን እንጂ ሲቪሎችን አይደለም፣ ስትል በተደጋጋሚ አስተባብላለች። ዜናው አበቃ። እኛም ፕሮግራማችን ፈጽመን አድማጮች፣ እስከ ነገ ሶስት ሰዓት በሰላም ያገናኘን። የትግርኛ ፕሮግራም ይቀጥላል።